ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አመሻችሁ የእሁድ ምሽት ጋቢና በመርሃ ግብር ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። በዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ሶስቱን መርጠን ዘንላችኋል። ፕሮግራሙን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ። አብረናችሁን እናመሻለን። አብራችሁን ሆኖ የመጀመሪያው እንግዳችን ዶክተር ሄኖክ ዘውድ ይባላል። በቅርቡ ልጅ በእድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። ከመጽሐፉ ጋር ተያያዥነት ባላቸው ጉዳዮችም ላይ ከዘጋቢያችን ከሀብታም ስዩም ጋር አጭር ቆይታ አድርጓል። በየዓመቱ ኢትዮጵያ ውስጥ በሺዎች የሚቆጠሩ ሕፃናት በተገቢ አስተዳደግ እጥረትና በጎጂ ልማዶች ምክንያት እስከ ሞት የሚያደርስ አደጋን ይጋፈጣሉ። ይሄ ለትውልድ የሚተርፍ ጉዳት ይቀር ዘንድ አንድ ወጣት የሕፃናት ሐኪም የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ዘውዱ ይባላል። በቅርቡ ልጅ በድሉ አይደግ የተሰኘ የልጆች ጤናና እድገት ላይ የሚያተኩር መጽሐፍ ለአንባቢያን አብቅቷል። በመጽሐፉና ተያያዥ ጉዳዮች ላይ አጭር ቆይታ አድርገናል። ዶክተር ሄኖክ ዘውዱ፣ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ። እኔም ቪኦኤ ጋቢናዎችን አመሰግናለሁ። እንግዲህ የሕፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርቧል። መጽሐፉን ለመጻፍ መነሻ የሆኑ ምክንያቶች ምንድን ናቸው? መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሎ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስታውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ እንዲሁም ህጻናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ፣ በፍቅር፣ በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት። ዶክተር ሄኖክ ከህጻናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው? እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህፃ ጤና በናብካቤ ላይ በአሁኑ ዘመን ማለት ነው። ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታስ ይሰጣሉ ብለህ ታስባለህ። እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ። ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃ መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየዋቸው ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ አንድ ሺህ ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህፃናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት፣ እንዲሁም አንዳንድ ህፃናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው። እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህፃናት ጤናን የሚመለከቱ መረጃዎችን ለተከታዮቹ ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖር ይሆን? እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ድረገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸው ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ። ዶክተር ሄኖክ ከህፃናት ጋር መዋል፣ ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሐዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከ ተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራል። እንግዲህ አንዱ ከማረሰው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በህክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮች እና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህፃናት እምጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጮ ነው ህይወታቸው ያለፉ ጨቅላ ህፃናትን ሳስብ ብዙ ጊዜ ሐዘን ይሰማኛል። ማረሳቸው እነሱን ነው። ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምትደግፍ አምናለሁ። ላጋርሃን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። እኔም አመሰግናለሁ። መልካም ምሽት ይሁንላችሁ። ዶክተር ሄኖክ ዘውዱ ከጋቢና ቪዬ ጋር ለነበረው ቆይታ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪዬን ነው። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ ውስጥ አብዛኞቹ ትምህርት ቤቶች ከተዘጉ ወደ አስር ወራት ሞላቸው። ታዲያ በእነዚህ ጊዜያት ውስጥ በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት የድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይቷል። ጥቂቶችም ትምህርታቸውን አጠናቀው ለመመረቅ በቅቷል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራት ውስጥ ላይ ያሳደረው ተጽዕኖ ምንድን ነው ስትል ስመኝሽ የቆየ ጠይቃለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር። ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ እንደ አጋጣሚ ኤግዛም እስኬጁል ተደርጎ ልክ ልንፈተን ፎር ዴይስ ፋይቭ ዴይስ ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው ወዲያው ሆልድ ተደረገ፣ ክላሶችም ፈተናዎችም በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው። የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችም ጨምሮም ወደ 200 ሺህ የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች። ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና አንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሬ አይደለንም። ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያረጉንም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም ማስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ። በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል። ፕላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎን ባይሆን ወይ በመጠየቅም ፓርቲስፔት እንዲያደርግ ይደረጋል። ፕላስ ደግሞ ሰዓትም ተወስዶ ከተመደበው የፕላስ ሰዓትም ገፋ ተደርጎ ዲስከሽኖች ምናምን ሊኖሩ ይችላሉ። ፕሮጀክቶች ሚኒ ፕሮጀክት ነገሮች ይኖራሉ። እነዚያን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪንስ ሼሪንግ በጣም አለው፣ ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው እዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ እገባለሁ ኦንላይን የራሴን ፓርቶር እኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል፣ ከፈለገ ላይከታተልኝ ይችላል። ስለዚህ እዛ ጋር ያለው ነገር የዚያው ሼር የማድረጉ ነገር ላይ በጣም ጋፕ አለ። የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል። ያው እሳቱን የማጥፋት ብለን ብንወስደ ይቻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም፣ ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገባ ይቻለው እኔ በበኩሌ በኢንተርኔትም ባለ መኖሩ ምክንያት የምርምር ስራቸውን አሁን ድረስ ያልጨረሱ ልጆች አሉ። የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸውን በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል። የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ከላብራቶሪዎች ውስጥ የወጡ ልጆች ነበሩ። አብዛኞቹ፣ ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ቨርቹዋልም ደግሞ ምንም ነገር መስራት አይችሉም። ይሄንን እንደ አርኩቴን ቅድም መግባት ሊከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ። ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ። በግድ ላይ እነዚህ ችግሮች ተደራርበው ኪሩቤል፣ በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል። የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸውን ወይም የገጽ በገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉ ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅርሱልኛል። ስለዚህ ውጤታማን የሚል አመለካከት የለኝ። በግሌ የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ Silver Fox Argentina Infernal All the The You'll now, what i nabar din cewa hono ና እንግዶቿን እናመሰግናለን። አሁን ደግሞ ከአንድ አነቃቂ ሰው ጋር እናስተዋውቃቸዋለን። ዋሴ ሙልጌታ ይባላል። የዋስ ምጣድ መስራችና ስራ አስኪያጅ ነው። ከዋሴ ሙልጌታ ጋር ቆይታ አድርጌ ነበረ። ቆይታችን እንደሚከተለው በአጭሩ ተሰናቷል። በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል መብራት ዋይ ይሄን ያህል ማጽናት እየፈለጉ ጋር ያ ነገር ኤሌክትሪክ በቃ ያ በአእምሮ የተቀርቶ ቀረ። በቃ ኢነርጂ መቆጠ የሚለው ነገር በቃ ተግባረ ገብቼ ከተግባረ የምጣዱን ከዛ ከወጣ ሁሉ መጣዱን ሰራ ነበር። ና ከዛ በኋላ በቃ ይህ ኢነርጂን ኮንሱም የሚያደርገውን እንዴት አድርጌ ነው የምቀይረው ብላስ፣ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው ዋና ኢንቫሮመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት ይሄን ቴክኖሎጂ በኤሌክትሪክ ውስጥ ከስንት አመት ሙሉ እስካሁን ድረስ ግን ቴክኖሎጂ በጣም እንደ የሚያሳፍር ነው። ስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል። ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋስ ኤሌክትሮች ግን ያው ሀያ አመት ነው ካለው ምጣት ጋራ ታውዳ በእንጀራው ለምሳሌ ያው በአንድ ቁራሽ እንጀራ ነው የሚያንሰው አሁን ይሄ አርባ ሴንቲሜትር ነው፣ ትልቁ ሀምሳ አራት ሴንቲሜትር ነው፣ እስከ ስልሳ ሴንቲሜትር አለ። ግን በሚዛን አድርገህ ነው እኩል ባላንስ ብናደርገው ነው የምልሽ። ቅዱሳን ያኛውን እንጀራ እና ሁለት መቶ ሀምሳ ግራም እና ያኛው ሶስት መቶ ሀምሳ ግራም እንጀራው ግን ባላንስ አድርገን በግራም አድርገን ብንበላው የኔን እንጀራ ስትበይ፣ ሰላሳ ሁለት ሰላሳ ሁለት ዋት ነው ኮንሲም የምታደርግ በዛ በኢትዮጵያ እንጀራ የተጋገረው ስትበይ፣ አንድ መቶ ስድስት ዋት ነው የምትበይ። ምጣቢያ አዲስ አበባን ብቻ ነው በሶስት እጥፍ የኃይል ቅናሽ ያላት። የዋስ ምጣድን ለመስራት ታዲያ የዓመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ህልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል። ዩኒቨርሲቲው ደግሞ የሚያስተምረው ያን ጊዜ ሶፍትዌር ነው ወይ ሃርድዌር፣ እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባሁ። ኮሌጅ ስገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማርኩ። ኮሌጅ ያን ጨረስኩ። ከዛ ፉል ታይም እየሰራሁ የተለያየ ካምፓኒ እየሰራው በፓርት ታይም ግን ቤቴ ሁሉ ጊዜ ምጣዱን የምቀጠቅጠው ምጣዱን ሳንሳሽን፣ አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራሁ። ካናዳ ገበያ ላይ ዋለ። ከዛ ፕሮፌሽን ቴስት ኢንጂነር ነው፣ እና ከዛ ኋላ ቴስት አደረገው። ብዙ ዲዛይን ባለቤት ይባላል አላለም ካስተመር ፊድባክ መጡ። ብዙ ኮምፕሌን መጣ። ሰቨንቲ ፋይቭ ኦቨር ሰቨንቲ ፐርሰንት ኦቨር ሲክስቲ ፐርሰንት ሲመጣ ያን ፕሮዳክት አልቆምኩ እና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ አመት ወሰደ። እንጀራ ማሽን ደግሞ አለን። እንጀራ ማሽን ውስጥ ገባመት እና ቶሮንቶ ቱ ታውዘንድ ሲክስ ላይ ከፍቼ ዋስ እንጀራ ብሸት ነበረ በንግድ አለም ውስጥ መውደቅና መነሳት እንደሚያጋጥም ከህይወት ተሞክረው የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ፣ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን ሀያ የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከዘጠና ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው። እዛ ምክንያት ከስር የወጣ ፕሮጀክት ካላቆም ካልፈልግም ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋሁት፣ ኖሌጅ ክት አብሮ ነው ያለው። እና ጊባ ፓላ ነው። ከዛ እንደገና ታክሲ በሳምንት ሀያ ዘጠና ዘጠኝ ሰዓት እየሰራ ከዛ ባንክራፕሲ ያልኩኝ ካናዳ፣ ወዲያው በአንድ ወር ያጠፋሁት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩቭ አረጉ። ከዛ ደግሞ ወዲ ባንክ መርሰ የነበረው ቆመ ማለት ነው። ከዛ ታክሲ ምሰራውና ያን አድርጌ ስራ አንድ አመት ከሁለት ወር ምናምን ኦቨር ዘጠና ማሽ ዶላር ሴባሮች እዚህ ሀያ ዶላር ቀርቶ መኪና ጋዝ ዝም ብሎ መሞላበት የለኝም ነበር አንድ አባንዶ። ከዛ ያን አደረኩና ሬስቶራንት ከፈቱ ካናዳ ዋስት ጋ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ መሰለህ ጀመረ። ከዛ በኋላ ሪከበር ማለት ጀምር። ግን ከዛ ዋንስ ዲጂታል ነጣል የሚለው በቃ ሲንግል ፕሮጀክት ይዘው ላይ እዛ ላይ ፎክስ አድርጌ ዋስ ዲጂታል ምጣድ የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ በካናዳና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል። ሶሻል ሚዲያ ማርኬቲንግ በጣም ወበዥ ነው። ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቅበት ዘመን አልኳ ነው። ኢቨን የስልሳ አምስት ዓመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብበው ካነበቡ በኋላ ወይም ደግሞ የሚገዙትን ዕቃ ሪቪው ካነበቡ በኋላ ነው ያልቃ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ ስለ ጉግል ስለ ዩቲዩብ ኤፕሪዴ አንድ ነገር ሳላነባልት ለምሳሌ አሁን ስቪልን ቢዝነሱ ስለሆነ ካለ ወጭ ብዬ በአንዴ ራን አረገዋል በአንዴ በስልክ ስልክ በስልክ አድርጌ ፕሮዳክቱን ጨርሰዋል እና ሶሻል ሚዲያ ነው ምጠቀሙ። በተጨማሪም ዋሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው። ይህ ቢዝነስ ሞዴል ሪቻርድ ብሬንሰን የሚባል ሀብታማን ሪቻርድ ብሬንሰን ማለት ሰማኒያ ስምንት ካምፓኒ ያለው ቨርጂን ኤርላይን ቨርጂን የዛት ኦነር ነው እና ብዙዎቹን እንዴት ነው የሰውዬ ሰማኒያ ስምንት ካምፓኒ ይህ ስለሱ በጣል ስለዚ በጣም አለበትና የምከተመው የእሱ ቢዝነስ ሞዴል የእሱ ቢዝነስ ሞዴል ነው የምትሰሪው። ለምሳሌ ኢትዮጵያ መጣ ኢትዮጵያ መጣሁና ወደ አምስት ስድስት ሰዎች ቀጠል ቀጠራቸው። ከዛ ከነሱ ውስጥ ሁለት መረጡ። ሁለቱን መርጬ ደግሞ ዝከፍላቸዋለ። ስላስ ከእያንዳንዱ ምጣት ደግሞ ገንዘብ ያገኛል። ከዛ ስድስት ወር እኔ አቋቁማቸዋለሁ አብሬ እየሰራ በኋላ እንደራሳቸው ካምፓኒ ያደረግና እኔ ኤግዚት ወጣ ባ። ስለ ገንዘብ አይደለም፣ የሁሉ ማውራሽ ገንዘብ አይደለም። ለእኔ ዋና አርግ የሌላ ለሚቀጥለው ጀኔሬሽን ስልሳ ምን ነው ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የእሱን ህይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩ መክሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን እሁድ ምሽታችሁን ከኛ ጋር ስላሳለፋችሁ እያመሰገንን በጀመርነው ሙዚቃ እንሰናበታለን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ነጋ ቢናቪ እያላችሁ አድርሱን። ሳስተናግዳችሁ ያመሻወት ኤደን ገረመው ከአቀናባሪያችን ባሪያችን ኤልያስ አስማረጋ ነበርኩ። በነገው ምሽት በመደበኛው መሰናዶ እስከምንገናኝ ገናደሩ